የአሜሪካ ድምጽ ነው በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ የረቡ ሰኔ 29 2014 ዓ.ም ዝግጅታችን ጀመረ። የኢትዮጵያ ሕዝብ ተወካዮች ምክር ቤት በንጹሐን ዜጎች ላይ የሚደርሰውን ግድያ በተመለከተ አጣርቶ ምክር ሀሳብ የሚያቀርብ ኮሚቴ አቋቋመ። ዝርዝር ዘገባ ይኖረናል። የአብን ብሔራዊ ንቅናቄ ወይም የአማራ ብሔራዊ ንቅናቄ አብን በሰጠው መግለጫ ደግሞ በወለጋ ዞኖች አካባቢ በአስቸኳይ ጊዜ አዋጅ እንዲታወጅ ጠይቋል። የዚህንም ዘገባ ዝርዝር ቆየት ብለን እናስደምጣችኋለን። በቄለም ወለጋ ዞን ገላን ወረዳ መንደር ሀያ ተብሎ በሚጠራው አካባቢ ተጨማሪ አስክሬኖች መገኘታቸውን ከአካባቢው ያነጋገርናቸው ነዋሪዎች ገለጹ።

ጥቃቱ ከደረሰባቸው አካባቢዎች አንድ ነዋሪ ናቸው። ሙሉ ዘገባው በአብይ ርዕስ ይቀርባል። እነዚህ ነዋሪዎች ጥቃቱ የተፈጸመው በአማራ ብሔር ተወላጆች ላይ ተነጣጥሮ እንደሆነ ገልጸዋል። በአካባቢው የሚገኙ የኦሮሞ ብሔረሰብ ተወላጆች በጥቃቱ እጅግ ማዘናቸውንና ራቅ ካሉ አካባቢዎችን መጥተው አብረዋቸው ሐዘናቸውን ተካፍለው እንደቀበሩ ገልጸውልናል። ዝርዝር ዘገባውን በአብይ ርዕስ ታዳምጣላችሁ። በሌላ በኩል የኦሮሞ ነጻ ነጻነት ግንባር ኦነግ በኦሮሚያ ክልል ውስጥ እየተባባሰ መጥቷል ያለው ግጭት በአፋጣኝ መፍትሄ እንዲሰጠው ጠየቀ። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምጽ ቅንብር፣ አበባየው ገበያው በዌብና ማህበራዊ ድረገጽ አሰናጅነት አብረውን ያመሻሉ። አሁን ለምሽቱ ወደ ያዝንላችሁ ቀዳሚ የዓለም ዜና እንውሰዳችሁ። ሰላም ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሶማሊያ ውስጥ ከሞቃዲሾ 30 ኪሎ ሜትር ርቀት ላይ በምትገኘው አፍጎዬ ከተማ ከመንደር ዳር የተቀበረ ፈንጂ የሶማሊያ ደህንነት አዛዥና ሲቪሎችን መግደሉ ተነገረ። መሐመድ አህመድ ማዶቤ የተገደሉት ያሉበት ተሽከርካሪ በጥበቃ ኬላ አቅራቢያ ሲደርስ በደረሰበት ፍንዳታ መሆኑን ለደህንነቱ ሲባል ስሙን እንዳይገለጽ የጠየቀ ጋዜጠኛ ወደ ስፍራው በመሄድ ባጠናቀረው ዘገባ አስታውቀዋል። በፍንዳታው ሌሎች አራት ሰዎች መቁሰላቸው ተመልክተዋል። አልሸባብ የተባለው አማጺ ቡድን ለጥቃቱ ኃላፊነቱን መውሰዱን አስታውቀዋል። በሌላም በኩል እዚያው ሞቃዲሾ ውስጥ ዛሬ በደረሰ ሌላ ፍንዳታ በጣሊያን እስር ቤት ለ17 ዓመታት ታስሮ የተለቀቀ ሐሺ ኦማር ሐሰን የተባለ የሶማሌ ዜጋ መገደሉ ተዘግበዋል። ሐሺ የተገደለው በደቡብ ሞቃዲሾ ዳሃር ከን ለይ በተባለ አካባቢ መሆኑን የአይን ማኞች ተናግረዋል። የሶማሊያ ምክር ቤት አባል መሐመድ ኢብራሂም ሞዓሊሙ ለቤተሰቡ የመጽናኛ መልእክት ልከዋል። በዚህኛው የግድያ እስካሁን ኃላፊነቱን የወሰደ ለመኖሩ ተነግረዋል። በሶማሊያ በከባድ የተመጣጠነ ምግብ እጥረት ቢያንስ 500 ሰዎች መሞታቸው ተነገረ። በበርካታ ዓመታት ባልታየ ደረጃ ከባድ በሆነው ድርቅ በተጠቃችው በሶማሊያ በዚህ የአውሮፓ 2022 ዓ ም በተመጣጠነ ምግብ እጥረት ሳቢያ ቢያንስ 500 ሕጻናት መሞታቸውን ያስታወቀው ዩኒሴፍ ነው። በተመጣጠነ ምግብ እጦት ለእልፈት መዳረጋቸው በሪፖርቶቹ ያልተካተተ በርካታ ሕጻናት ሊኖሩ ስለሚችሉ ተጨባጩ አሃዝ ከዚህም በእጅጉ ሊበልጥ እንደሚችል በሶማሊያ የዩኒሴፍ ቢሮው ሳይጠቅስ አላ ለፈም። መሐመድ ደይስኔ ከመቋዲሾ ያጠናቀረው ዘገባ ዝርዝሩን ይዘዋል። ቆንጅታዬ ታቀርበዋለች። ድርቁ ከሁሉም በላይ ሕፃናቱን አብዝቶ እንደ ጎዳ የተናገሩት በሶማሊያ የዩኒሴፍ ቃል አቀባይ ቪክተር ቺንያማ በአሁኑ ወቅት ለተመጣጠነ ምግብ ጉዳት የተጋለጡ አራት መቶ ሺህ ሕፃናት እንዳሉ ገልጸዋል። አንሶፋ እስካሁን በተመጣጠነ ምግብ እጥረት በጠና ተጎድተው ለሕክምና ገብተው ሕይወታቸው ያለፈ 500 ሕፃናት መዝግበናል። ሌሎችም በዚሁ ምክንያት የሞቱ በርካታ ሕፃናት ይኖራሉ። በየቤቱ ወይም ደግሞ እርዳታ ፍለጋ ሲወሰዱ መንገድ ላይ ሕይወታቸው ያለፈ ብዙ ሕፃናት አሉ። በመሆኑም በፍጥነት እርዳታ መቅረብ አለበት። የ112 ሚሊዮን ዶላር አጣዳፊ እርዳታ ጠይቀን እስካሁን የደረሰን ግማሹ ብቻ ነው ሲሉም አስታውቀዋል። በሶማሊያና በኢትዮጵያ እንዲሁም በኬንያ ድንበር ላይ የምትገኘው የዶሎ ከተማ ባለስልጣናት እንደ አውሮፓውያን አቆጣጠር በ2011 በነበረው ድርቅ ምክንያት ከቀያቸው የተሰደዱ 11 ሺህ ተፈናቃዮችን አሁንም ከተማቸው እያስተናገደች መሆኑን ገልጸዋል። በአሁኑ ድርቅ ሳቢያ የተፈናቀሉ ሶስት ሺህ ሰዎች ተጨምረዋል ብለዋል። አዲሱ የሶማሊያ ፕሬዚደንት ሐሰን ሼክ ሙሐሙድ የሾማቸው የድርቅ ምላሽ ልዩ ተወካይ አብዲሻኩር ዋርሳሜም የከበደ ቸነፈር እንዳይደርስ ለመከላከል ጥረት እያደረግንነን፣ ዓለም አቀፉ ማህበረሰብ የእርዳታ እጁን እንዲዘረጋም እያሳሰብንነን ብለዋል። የተባበሩት መንግስታት ድርጅት የሰብአዊ ረድኤት አስተባባሪ ቢሮ ኦቻ ካለፈው ጥር ወር ወዲህ ለአራት ሚሊዮን ሶማሊያውያን እርዳታ መስጠቱን ገልጿል። የመንግስታቱ ድርጅትና ሌሎች አጋሮች ለሶማሊያ ድርቅ ምላሽና ቸነፈር መከላከል እንቅስቃሴ ወደ አንድ ቢሊዮን ዶላር የሚጠጋ የእርዳታ ተማጽኖ አቅርበዋል። ጣሊያን እና ስፔንን ጨምሮ የደቡብ አውሮፓ አገሮች ኔቶ በሰሜን አፍሪካ በኩል እየመጣ ያለውን ስጋት እንዲያስብበት አሳሰቡ። አገሮቹ ማሳሰቢያውን የሰጡት ባለፈው ሳምንት ማድሪድ ላይ አዲስ በተነደፈው የስትራቴጂ ጽንሰ ሀሳብ ላይ በመስማማት ለተበተነው የኔቶ ህብረት ባቀረቡት ጥያቄ መሆኑ ተገልጿል። የዩክሬኑ ጦርነት የኔቶን አጀንዳ ሙሉ ትኩረት ስቧል በተባለበት በዚህ ወቅት ከሜዲትራያን ባህር ጋር የሚዋሰኑ የህብረቱ አገሮች ወጥ ባልሆነ መንገድ እየጨመረ የመጣው የስደተኞች ቁጥር ጨምሮ ከደቡብ እየመጣብን ነው ያሉት አደጋ ያሰጋቸው መሆኑ አመልክተዋል። ባለፈው ወር በመቶዎች የሚቆጠሩ ስደተኞች ስፔንን ከሞሮኮ መሊያ የሚለየውን የድንበር ኬላ ለመጣስ የሞከሩ ሲሆን በሂደቱም 23 ሰዎች መሞታቸው ተመልክተዋል። አብዛኞቹ ስደተኞች ከሳህራ በታች ካሉ የአፍሪካ አገሮች የሚመጡ ሲሆን አውሮፓ በመግባት የጥገኝነት ጥያቄ ማቅረብና የተሻለ ሕይወት መኖር የሚፈልጉ ናቸው ተብሏል። የስደተኞች ቁጥር ካለፈው ዓመት ጋር ሲነጻጸር በከፍተኛ ሁኔታ የጨመረ በመሆኑ ስፔን በድንበሯ ላይ የተፈጠረው ጫና እየከፋ እንዳሄድ የሰጋች መሆኑን አስታውቃለች። የነዳጅ ዘይት አምራችና ላኪ አገራት ድርጅት ኦፔክ ዋና ጸሐፊ ናይጄሪያዊ ሙሐመድ ባርኪንዶ በ63 ዓመታቸው ከዚህ ዓለም በሞት መለየታቸውን የናይጄሪያ ባለሥልጣናት ዛሬ ረቡዕ አስታወቁ። የናይጄሪያ ብሔራዊ የነዳጅ ድርጅት ማኔጂንግ ዲሬክተር ሜሊ ኬያሪ የባርኪኖዱ ሞት ለቤተሰባቸው፣ ለድርጅታችን፣ ለአገራችን ናይጄሪያና ለኦፔክ እንዲሁም ለዓለም የነዳጅ ማህበረሰብ ትልቅ ጉዳት ነው ብለዋል። የዋናው ጸሐፊው አሟሟት እስካሁን አለመታወቁ ተመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በዚህ ሳምንት መገባደጃ ላይ በባሊ ኢንዶኔዥያ በሚደረገው የቡድን ሀያ አገሮች የውጭ ጉዳይ ሚኒስትሮች ስብሰባ የመነጋገሪያ አጀንዳ ላይ ሩሲያ በዩክሬን ላይ የምታካሂደው ወረራ ከፍተኛውን ስፍራ እንደሚይዝ ተገልጿል። የሩሲያ በቡድን ሀያ ስብሰባ መሳተፍ በኢንዱስትሪ እድገታቸው ቀዳሚውን ከያዙት የቡድን ሰባት አገሮችና ሌሎች የበለጸጉ አገሮች በተካተቱበት የቡድኑ አባላት መካከል ውጥረትን ማስፈኑ ተነግረዋል። ብዙዎቹ በተለይም ቡድን ሰባት ውስጥ ያሉ አገሮች የሩሲያን ወረራ አጥብቀው የኮነኑ ሲሆን ጠንካራ የኢኮኖሚ ማዕቀብ ያሳለፉ መሆናቸውም ተገልጸዋል። ቻይናና ሕንድ የመሳሰሉ አገሮች በተለያዩ የተባበሩት መንግስታት መድረኮች ከተላለፉት ውሳኔዎች የታቀቡና ሩሲያን በይፋ ያላወገዙ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በስብሰባው ላይ ለመገኘት ዛሬ ረቡ ወደዚያው መጓዛቸው የተነገረ ሲሆን ከቻይናው የውጭ ጉዳይ ሚኒስትር ዋንጊ ጋር በሚካሄደው የሁለትዮሽ ስብሰባ ላይ እንደሚገኙም ተነግረዋል። በዩናይትድ ስቴትስና በቻይና ከፍተኛ ዲፕሎማቶች መካከል የሚካሄደው ስብሰባ በአየር ንብረት ለውጥ፣ በአለም ጤና፣ በጸረ አደገኛ እጾችና በማይነማር ባለው ሁኔታ ዙሪያ የሚነጋገር መሆኑን የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ዳንኤል ክሪተንብሪንክ አስታውቀዋል። የሩሲያ ወታደሮች ባለፉት 24 ሰዓት ውስጥ ባደረሱት የከባድ መሳሪያ ድብደባ አምስት ሲቪሎችን ገድለው 25 ማቁሰላቸውን የዩክሬን ምስራቅ ዶኔትስክ አገረ ገዢ ዛሬ ረቡዕ ተናገሩ። አገረ ገዢው ፓቭሎቭ ኪሪያሌንኮ ቴሌግራም በተሰኘው የማህበራዊ ድረገጽ ላይ እንዳስታወቁት ግድያው የተፈጸመው በአዲፍካ፣ በስሎቪያንስክ፣ በክራንስሆሪፍ እና በኩራክሆቭ ውስጥ መሆኑን ተናግረዋል። እያንዳንዱ ወንጀል ይቀጣል ብለዋል ኪሪሊያንኮ። የስሎቪያንስክ ከንቲባ ባዲም ሊያክ ሩሲያ በከተማው ላይ የከፍተኛ ከባድ መሳሪያ ድብደባ ያሉትን ጥቃት ባለፈው ማክሰኞ ጀምራለች። ብለዋል የሩሲያ መከላከያ ሚኒስትር ሰርጌይ ሾይጉ ትናንት ማክሰኞ በሰጡት መግለጫ በዩክሬን የሚካሄደው ጦርነት ፑቲን ያስቀመጡት ግብ እስኪሳካ ድረስ ይቀጥላል ብለዋል። ማንነቱ ያልታወቀ ጠላፊ የአንድ ቢሊዮን የቻይና ነዋሪዎችን የመረጃ ቋት ማግኘቱን አስታወቀ። የአንድ ቢሊዮን የቻይና ነዋሪዎችን የግል መረጃ ቋት ወይም ፐርሰናል ዳታ ማግኘቱን ያስታወቀው የሳይበር ጠላፊ በታሪክ ከፍተኛ የተባለው የመረጃ ቋት ጥሰት ሊሆን እንደሚችል ተነግሯል። በጠላፊዎች መድረክ ላይ ቻይና ዳን ተብሎ የሚጠራው ማንነቱ የማይታወቅ የኢንተርኔት ተጠቃሚ ባለፈው ሳምንት ትልቁን የመረጃ ቋት ወደ 200 ሺ ዶላር በሚያወጣ አስር ቢትኮይን ለመሸጥ ማስታወቂያ ማውጣ ስርዓቱ ተመልክተዋል። ተጠቃሚው እንደገለጸው የመረጃ ቋቱ በሚገባ ካልተጠበቀው የሻንሃይ ፖሊስ መምሪያ የተገኘ መሆኑን ገልጾ ለዓመት ያህል ለሕዝብ ክፍት እንደነበር አስታውቋል። የመረጃ ቋቱ እንደ ስም፣ አድራሻ፣ የልደት ቀናት፣ ብሔራዊ መታወቂያ ቁጥሮችና በርካታ የወንጀል ሰነዶችን ጨምሮ እነሱን የመሳሰሉ የግለሰቦችን የግል መረጃዎችን ያካተተ መሆኑንም ተጠቃሚው አስታውቋል። በዩናይትድ ስቴትስ የሚገኘው የዜና ማሰራጫ ሲኤንኤን ከሻጮቹ በቀረበ ናሙና መሰረት በርካታ ናሙናዎችን በመጠቀም የመረጃውን ትክክለኝነት ያረጋገጠ ቢሆንም ዋነኛውን የመረጃ ቋት ማግኘት ግን አለመቻሉን አስታውቋል። የሻንሃይ ፖሊስ ባለስልጣናት ስለተባለው የመረጃ ቋት ጥሰት ከዜና ማሰራጫዎች ለቀረቡላቸው ጥያቄዎች አስተያየት አልሰጡም። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ቮይስ ኦፍ አሜሪካ ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕረቡ ነሐስ ሰኔ 29 2014 ዓ ም ዝግጅታችን ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ በቀጥታ መከታተል ትችላላችሁ። የፌስቡክ ገጻችንን ብትከፍቱ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ገጻችንም ሃሽታግ ቪኦኤ አምሃሪክ ብላችሁ ብትጎበኙ ዝግጅቶቻችንን መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ የአብይ ርዕስ ዘገባችን እንውሰዳችሁ። በቄለም ወለጋ ዞን ሀዋ ገላን ወረዳ መንደር ሀያ ተብሎ በሚጠራው አካባቢ ከትላንት በስቲያ በደረሰው ጥቃት የተገደሉ ተጨማሪ ሰባ ሰዎች አስክሬን በየጫካው መገኘታቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ ተናግረዋል። ለነዋሪዎቹን ከተነዋሪዎቹ የተወሰኑትን በስልክ አነጋግረን ነበር። አንዲት ህጻን የሟች እናቷን ጡት ስትጠባ እንደተገኘችም አክለው ገልጸዋል። የመንግስት የጸጥታ ኃይሎች በአሁኑ ሰዓት አካባቢውን እንደተቆጣጠሩ የሚናገሩት ነዋሪዎቹ መቻራ በተባለች ከተማ ላይ የተሰባሰቡት አራት ቀበሌዎች የተፈናቀሉ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸውም አስረድተዋል። ተፈናቃዮቹን ያነጋገረችው የባህርዳሯ ዘጋቢያችን አስቴር ምስጋና ሆነች። ዝርዝሩ እንደሚከተለው ይቀርባል። ሰኔ 27 2014 ዓ.ም በኦሮሚያ ክልል ቄለም ወለጋ ዞን ሀዋ ገላን ወረዳ ውስጥ መንደር ሃያ ተብሎ በሚጠራው አካባቢ በሚኖሩ የአማራ ብሔር ተወላጆች ላይ የታጠቁ ኃይሎች በፈጸሙት ጥቃት የተገደሉ ተጨማሪ ሰዎች አስከሬን ዛሬም ተገኝቷል። በዛሬው እለት ሰባ የሚጠጉ አስከሬኖች መገኘታቸውን ነው የአካባቢው ነዋሪዎች የገለጹት። የሞተች እናቷን ጡት ስትጠባ የተገኘች ህፃን እንዳለችም ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪ ተናግረዋል። አንድ ሰባ ምናምን ህጻን ሴትዮ ደግሞ የጠባቂ ጉርጓድ ብሎ ወደታች የተቆፈረ መሬት የሰልቸርጣን እየጠባች ተገኘች። አሁንም አለ። በጣም እን ላይን አሰቃቂ ነው። ባያችው አዋገላን ወረዳ መቻራን ከተማ ውስጥ ተፈናቅለው እንደሚገኙ የተናገሩት እኚሁ ግለሰብ አሁን አካባቢው በጸጥታ ኃይሎች ቁጥጥር ስር መሆኑን ጠቅሰው ከአራት ቀበሌዎች ተፈናቅለው መቻራ ከተማ የተቀመጠው ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ገልጸዋል። አንድ

ከአምቡላንስ ጋር ወደ ላይ ወደታ ይላሉ ያው፣ ዞሮ ዞሮ ከተማው አሁን ሰላሙ ገና ነው። ዛሬ ሁለት በየጫካው ሲዞሩ ወደ ሰባ የሚጠጉ አስከሬኖችንና በህይወት የተረፉ ሰዎችን ማግኘታቸውንም ሌላ የአካባቢው ነዋሪ ተናግረዋል። ዛሬ አርባ ሁለት አስክሬን ነው። አሁን ገና መኪና እየፈለግን ነው ላይ ምግብ አለማንሳት እስካሁን ይሸጣሉ ግን ያውያን ነው ግን አሁን ከዛ ተደውሎ ነው ሜዳ ላይ አራት አንድ ቦታ አርባ ሁለት በአጠቃላይ ድምር አርባ ስድስት እነሱ ደግሞ አደርጌ ናቸው። እነሱም ደግሞ እንደዞ ሀያ ሁለት እንደዚ ተመቷል። የሞቱ ማለት ነው። ሁለት ሰዎች በህይወት የተገኙት በሰልፍ ያሰልፏቸዋል። በአምስት በአምስት ማለት ነው። ከዛ በሩምታ ማለት ነው። በሩምታ እንደ ሲተኩሱ ተመተው አብረው ወድቀው ዜፍ ጠዋቀው

የሰደናቸው ለአንድ ውይይት ነው ብለው ነው። ጠዋት ከንጋቱ አስራ ሁለት ሰዓት ላይ የተሰቀሳቸው ከየበሩ ዞረው ብለውን አፍነዋቸዋለ። ምን ወጥኮ ለማምለጥ ቦታም አማራጭም የላቸው። ምና ምንድ ነው ለአንድ ቤት ሶስት ሁለት ሶስት አራት እየሆኑ እዚያው እየከበቡ ምንም ማምለጫ እኳ ቦታ የላቸውም። እንደዛ እያደረጉ ሰብስበው በሩምታ በቦም ተጠበሬ ማለት ነው የመቷቸው ሴቶች፣ አዛውንቶች፣ ህጻናት የሁለት ወር የሁለት ሳምንት የተማተ በቦምብ ሆነ ሱ በሸኔ ታጣቂዎች ታግተው ከተወሰዱት ውስጥ ነበርኩ ያለ አንድ ወጣት ደግሞ በየጫካው ሰዎችን ሲገሉ የነበሩ ታጣቂዎቹ ቤተሰቦቹንም እንዳሳጡት አስታውቋል። ከቤት ከስከስተ ውንጣት ላይ ከዛ ትንራ መሳሪያ ደገናግን አንደኛ ትኬት እንዳዲያፉን

በአካባቢው የሚገኙ የኦሮሞና የአማራ ብሔር ተወላጆች በሰላም እና በፍቅር አብረው መዝለቃቸውን ያስታወሱ ነዋሪዎቹ ከፍተኛ ማህበራዊ መስተጋብር እንዳላቸው ጠቅሰዋል። የሁለቱ ብሔር ተወላጆች ፍቅርና ማህበራዊ መስተጋብር በዚህ የሀዘን ወቅትም መንጸባረቁን ነዋሪዎቹ ተናግረዋል። ህዝቡ ላይ ደህና ነው አስክሬን ዲ ማንኛውም የኦሮሞ ህዝብ ከብዙ ቀበሌ መጥቶ ቀብሯል። አስተቃቂ ነው። ከክልል የመጣው ራሱ እንዳሁን እያዘነበ ነው። እንግዲህ ዛሄሩ ስናይ በጥቅሉ በቅርብ ያለ በጆሮ የሰማ በጤንነት ላይ ያለ ያው

ነዋሪዎቹ እንደኛው አዝኖ እንደኛው አልተሱ እንደኛው ምንም የምናደረጉ ታማ የሰራት እንጂ ተመረሰብ እኮ አንድ ችግር የለም። ሁለቱ ወጪ በጣም ምርቶች ናቸው። ብረተሰቦቹ ገራሞች ናቸው። እነሱ ላይ አይደለም ያለው ችግር። ችግር ያለው ከባለስልጣኑ ጋር የተዋለ የሆነ አባል ፖለቲካል እያካሄዱ ሀዋ ገላን ወረዳ መንደር ሀያ በነበረው ጭፍጨፋ ተደናግጠው አካባቢያቸውን ለቀው ወደ አስፋልት ዳር ወጠው የነበሩ መንደር አስራ ሰባት የሚባለው አካባቢ ነዋሪዎች የጸጥታ ኃይሉ አካባቢውን በመቆጣጠሩ ዛሬ መመለሳቸውን የነገሩን ደግሞ የአካባቢው ነዋሪ የሆኑ ሚኒሻ ናቸው። አስፋልት ላይ የወጡ ነበር። ከሰዓት እነዚህኞቹ ሲመጡልኝ ሄጄ እንደገና ኃይል ያገኘው ጊዜ በሞተር እየበረርኩኝ በየአቅጣጫው የሄዱትን ሁሉ እንዲመለሱ አደረኩ። ሚኒሺዎቹን ይዤ በየአቅጣጫው መለስኩኝ። ከመንደር ሀያ ተፈናቅለው መቻራ ከተማ የሚገኙትን ተፈናቃዮች በአካል በመገኘት የጎበኙት የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ አወሉ አብዲ እርሳቸው ኦነግ ሸኔ ብለው የጠሩት ኃይል ሃይማኖትና ብሔር ሳይላይ ንጹሐን ዜጎችን እንደሚገድል ተናግረዋል። መንግስትም ጠንካራ የሚባል እርምጃ እየወሰደ እንደሚገኝ መግለጻቸውን የሀገር ውስጥ ሚዲያዎች ዘግበዋል። እዚህ አይራ ጉልሶ ማዕሰው ነው የጨፈጨፉት። ጉራዩ ላይ ማዕሰው ነው የጨፈጨፉት። እዚህ ግዳ ኦሮሞ በመሆናቸው ብቻ ማዕት ነው የጨፈጨፉት። እዚህም የሞተው ሁሉም ነው የሞተው ሰባ ሰባት አይደለም አርባ ዓመት አይደለም አራት ዓመት የኖረ የትም አንድም ቀን የኖረ ኢትዮጵያዊ ነው። የትም ይኑር የትም ይኑር እንደዛ አታስቡ። በጣም አደገኛ እርምጃ መውሰድ ጀምረናል። ይህንም መቋቋም አቅቶት የፀጥታ ኃይል ፊት ለፊት መቆም አቅቶት ንጹሐንን በየደረሰበት እየሸሸ በደረሰበት እርምጃ እየወሰደበት ነው። ተከታትለን የገባበት ገብተን የገባበት ገብተን አስፈላጊውን ሁሉ እርምጃ እንወስዳለን። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይል በበኩሉ ጥቃቱን አለመፈጸሙን በመግለጽ መንግስትን ተጠያቂ አድርጓል። ጥቃቱ የተፈጸመው በአካባቢ ሚኒሻዎች መሆኑንም የጠቀሰው ቡድኑ እንዲጣራ መጠየቁም ይታወሳል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በጥቃቱ ንጹሐን ዜጎች ተገድለዋል ሲሉ በማህበራዊ ትስስር ገጻቸው ላይ በወጡት ጽሁፍ አስታውቀዋል። በኦሮሚያ ክልል ቄለም ወለጋ ዞን ውስጥ የሚገኙ ዜጎች ጭፍጨፋ ተፈጽሞባቸዋል። ለግድያው ሸኔን ተጠያቂ ሲያደርጉ የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን ደግሞ መንግስትን ተጠያቂ አድርጓል። ባለፈው ሰኞ ከአዲስ አበባ በ400 ኪሎ ሜትር ላይ በምትገኘው ቄለም ወለጋ ዞን በሚገኙ ሁለት መንደሮች ውስጥ ጥቃት መፈጸሙን በመንግስት የተቋቋመው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ አክሎም ተደጋጋሚ ጥቃት በተፈጸመበት የኦሮሚያ ክልል መንግስት ተጨማሪ ኃይል እንዲልክ ጠይቋል። ጥቃቱ የተፈጸመበት አካባቢ በዋናነት የአማራ ተወላጆች የሚኖሩበት እንደሆነም ኮሚሽኑ ገልጿል። ኮሚሽኑና ጠቅላይ ሚኒስትር አብይ አህመድ ለግድያው ሸኔን ተጠያቂ ሲያደርጉ መንግስት በሽብር የፈረጀውና ባለስልጣናቱ ሸኔ እያሉ የሚጠሩት የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን ዓለም አቀፍ ቃል አቃባይ ኦዳ ታርቢ ደግሞ ለግድያው የመንግስትን ታጣቂ ሚልሻዎችን ተጠያቂ አድርገው፣ በመንግስት ወደ አካባቢው የተላከው ሰራዊት ግድያውን ለማስቆም ምንም ያደረገው ነገር የለም ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። ከዚሁ ጋር በተያያዘ ዛሬ ስብሰባ ያካሄደው የኢትዮጵያ ሕዝብ ተወካዮች ምክር ቤት በወቅታዊና በንጹሃን ዜጎች ላይ በወቅታዊ ጸጥታና በንጹሀን ዜጎች ላይ በተፈጸሙ ጥቃቶች ዙሪያ ተወያይቶ በየትኛውም የሀገሪቱ አካባቢዎች በሲቪሎች ላይ የሞትና የአካል ጉዳት ያስከተሉና ንብረት ያወደሙ ግለሰቦች በህግ እንዲጠየቁ ውሳኔ ያስተላልፏል። የአማራ ብሔራዊ ንቅናቄ አብን በሰጠው መግለጫ ደግሞ በወለጋ ዞኖች በአስቸኳይ አዋጅ ወይም የአስቸኳይ ጊዜ አዋጅ እንዲታወጅና በፌዴራል የጸጥታ ተቋማት እንዲመራ ጠይቋል። በኦሮሚያ ክልል የዘር ማጥፋት እየተካሄደ ነውም ብሏል። ለዚህም መንግስት ኦነግ ሸኔ ወይም ሸኔ እያለ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን አካል ተጠያቂ አድርጓል። መንግስትና የ ሕዝብ ተወካዮች ምክር ቤት ኃላፊነታቸውን ባለመወጣትም ተባባሪ ናቸው ሲል ከሷል። በነገራችን ላይ አድማጮች በትላንትናው ምሽት እንዳስደመጥ ነው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና የኢትዮጵያ መንግስት በምክር ቤቱ በአሸባሪነት የፈረጀውና ኦነግ ሸኔ የሚለው የታጠቀ ቡድን ቃል አቀባይ በዚህ ድርጊት እጁ እንደሌለበት በመግለጽ መንግስትን ተጠያቂ ማድረጉን መዘገባችን ይታወሳል። ኬኔዲ አባተ ነው የዛሬውን የህዝብ ተወካዮች ምክር ቤትና የአብንን መግለጫ የተከታተለው። ዝርዝሩ እንደሚከተለው ይቀርባል። የሕዝብ ተወካዮች ምክር ቤት ዛሬ ስድስተኛ ልዩ ስብሰባውን ካካሄደ በኋላ ባወጣው የውሳኔ ሀሳብ በቅርቡ በተለያዩ የአገሪቱ አካባቢዎች የህይወት ማጥፋትን ጨምሮ በንጹሐን ዜጎች ላይ የተፈጸሙ ኢሰብአዊ ድርጊቶችን በጽኑ እንደሚያወግዝ አስታውቋል። ምክር ቤቱ በዚሁ የውሳኔ ሀሳቡ በንጹሐን ዜጎች ላይ የተፈጸሙ ኢሰብአዊ ድርጊቶችን አጣርቶ በጉዳዩ ዙሪያ ለምክር ቤቱና ለሕዝቡ በቂ መረጃና ምክረ ሀሳብ የሚያቀርብ ልዩ ኮሚቴ እንዲቋቋም ወስኗል። ኮሚቴው ለቀጣይ እርምጃዎች የሚረዳ ምክረ ሀሳብ እንደሚያቀርብም ነው ያመለከተው በየደረጃው ያሉ አመራሮች፣ የጸጥታ አካላትና የፍትህ ተቋማት የህዝቡን ደህንነትና ሰላም እንዲያስጠብቁም ያሳሰበው፣ ምክር ቤቱ በየትኛውም የአገሪቱ ክልልና አካባቢ በሲቪል ዜጎች ላይ የሞትና የአካል ጉዳት ያስከተሉና ንብረት ያወደሙ ግለሰቦች በህግ እንዲጠየቁ ሲልም ውሳኔ አሳልፏል። ከቀያቸው የተፈናቀሉ ዜጎችን መልሶ የማቋቋም ስራ በአስቸኳይ እንዲከናወንም ወስኗል። ለጥቃቱ ሰለባዎች የአንድ ደቂቃ የህሊና ጸሎት መደረጉንም ነው ምክር ቤቱ የገለጸው። በተያያዘ ዜና በኦሮሚያ ክልል ምዕራብ ወለጋና ቄለም ወለጋ የተፈጸሙትን ብሔርን መሰረት ያደረጉ የንጹሐን ግድያዎችን በማስመልከት የአማራ ብሔራዊ ንቅናቄ አብን ዛሬ ከሰዓት በኋላ በሰጠው መግለጫ በአማራ ህዝብ ላይ የዘር ማጥፋት ጭፍጨፋ ተባብሶ ቀጥሏል ሲል አስታውቋል። የአብንን መግለጫ በንባብ ያሰሙት የፓርቲው ህዝብ ግንኙነት ኃላፊ ጣሂር መሐመድ ለወንጀሉ መንግስት ኦነግ ሸኔ የሚለውንና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ታጣቂ ቡድን ተጠያቂ ያደረጉ ሲሆን የህዝብ ተወካዮች ምክር ቤትንና መንግስትንም ኃላፊነታቸውን እንዳልተወጡ በመግለጽ ተችተዋል። በኦሮሚያ ክልል ላለፉት አራት ዓመታትና አሁንም የዘር ማጽዳት ወንጀል እንደቀጠለ ይገኛል። የዘር ማጥፋት ወንጀል አራማጁና ሽብርተኛው የኦነግ ሸኔ ሰራዊት ወይም የኦሮሞ ነጻ አውጪ ሰራዊት ከይፋዊና ህቡ አጋሮቹ ጋር በመተባበር እንዲሁም የመንግስትን ሀብትና መዋቅር በመጠቀም በአማራ ህዝብ ላይ እየፈጸሙ ያሉትን የዘር ማጥፋት ወንጀል ያለ ተከላካይ አጠናክረው ቀጥለዋል። በብዙ ምዕራፍ በተከፈለው የዚህ የተቀናጀ ተከታታይና ስልታዊ የዘር ማጥፋት ወንጀል ብዙዎቹ ሀብትና ንብረታቸውን አጥተዋል። ሆኖም የህዝብ ተወካዮች ምክር ቤት፣ የፌዴራልና የክልል መንግስታት በአማራ ህዝብ ላይ ሲፈጸም የቆየውንና እየተፈጸመ ያለውን የዘር ማጥፋት ወንጀል በመካድ በመሸፋፈን በማቃለል እና ወንጀሉን በስሙ ባለመጥራት በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል ለማስቆም፣ ለመከላከልና ቀጣይነቱን ለመግታት የሚያስችል ስምምነትና ተግባራዊ እርምጃዎችን ለመውሰድ ፍቃደኛ ባለመሆን በዘር ማጥፋት ወንጀሉ በይፋና በህቡ ተሳትፎ እያደረጉ ያሉ ወንጀለኞች በህግ አግባብ እንዳይጠየቁ በማድረግ በአማራ ህዝብ ላይ የተፈጸመ ላለው የዘር ማጥፋት ወንጀል ተባባሪ ሆነዋል። የፌዴራልና የኦሮሚያ ክልል መንግስታት ግን ዜጎችን ከጥቃት ለመከላከል ቸልተኛ እንደሆኑ የሚቀርቡባቸውን ውንጀላዎች አይቀበሉም። በተወካዮች ምክር ቤት በሽብርተኝነት በተፈረጀውና መንግስት ኦነግ ሸኔ በሚለው ቡድን ላይ ወታደራዊ እርምጃ በመውሰድ ላይ መሆኑን መንግስት መግለጹ አይዘነጋም። በቀሌ ሞለጋ የተፈጸመው ጭፍጨፋም ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በመንግስት የሚፈጸምበትን ጥቃት መቋቋም አቅቶት በመሸሽ ላይ እያለ የፈ የተፈጸመው እንደሆነ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ገጾቻቸው መግለጻቸው ይታወሳል። ይሁን እንጂ መንግስት ሸኔ እያለ የሚጠራውና የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚገልጹት ኦዳ ተርቢ ደግሞ ለግድያው የመንግስትን ታጣቂ ሚሊሻዎች ተጠያቂ አድርገው በመንግስት ወደ አካባቢው የተላከው ሰራዊት ግድያውን ለማስቆም ምንም ያደረገው ነገር የለም ብለዋል። አገዛዙ ጣት ስለጠቆመ ከተጠያቂነት የሚያመልጥ ይመስለዋል ሲሉ ኦዳ ተርቢ ከትናንት በስቲያ በትዊተር ገጸ ድምጻቸው ጽፈዋል። እርሳቸው ይህንን ይበሉ እንጂ የአሜሪካ ድምጽ ያነጋገራቸው የአይን ማኞች ግን ጥቃቱ እነሱ ሸኔ ሲሉ በገለጹት ታጣቂ ቡድን መፈጸሙን ተናግረዋል። ታጣቂዎቹ በመሳሪያ እየተደራጁ መሆናቸውንም ነው የገለጹት። የአማራ ብሔራዊ ንቅናቄ በዛሬው መግለጫው በንጹሐን ላይ ጥቃት እየተፈጸመባቸው ባሉ የወለጋ ዞኖች የአስቸኳይ ጊዜ እንዲታወጅ የጠየቀ ሲሆን፣ የዘር ጭፍጨፋ እንዲፈጸም ቀስቅሰዋል ያላቸው የኦሮሚያ ክልል ልሂቃንና ፓርቲዎችም እንዲጠየቁ አሳስቧል። በወለጋ ና አካባቢው በህዝብ ተወካዮች ምክር ቤት አስቸኳይ ጊዜ አዋጅ እንዲታወጅ ና በፌዴራል የጸጥታ ተቋማት ቁጥጥር ስር እንዲሆኑና የጥቃቱ ሰለባ ና ተጋላጭ አማራዎች ራሳቸውን ለመከላከል ይረዳቸው ዘንድ በሚሊሻነት ተደራጅተው መሳሪያ እንዲታጠቁና ና በአካባቢው የሚሰራውን የጸጥታ ስራ በአጋዥነት አብረው እንዲከውኑ እንዲደረግ የዘር ጭፍጨፋ እንዲፈጸም ቅስቀሳ ሲያደርጉ እያደረጉ ያሉ የተቃዋሚ ፓርቲ አመራሮች ግለሰቦች፣ ሚዲያዎች በወንጀሉ ተጠያቂ እንዲሆኑ በዩጎዝላቪያ ሰርቦች በኮሶቮ ጦርነት እንደከፈቱት አማራው በኦሮሞ ላይ ጦርነት አውጇል የሚል ሀሰተኛና እጅግ አደገኛ ቅስቀሳ ማድረጋቸውን በሚዲያ ተከታትለናል። የኦሮሞ ነጻነት ግንባር ኦነግ ሰሞኑን ባወጣው መግለጫ ከአማራ ክልል በተለያዩ አቅጣጫዎች ወደ ኦሮሚያ ክልል የታጠቁ ኃይሎች እየገቡ እንደሆኑ ገልጿል። ይሁን እንጂ አብን ይህን መግለጫ አጣጥሏል። የአብን ሊቀመንበር ዶክተር በለጠ ሞላ በኦሮሞ የፖለቲካ አሰላለፎች መካከል ያለን የፖለቲካ ሽኩቻ ወደዚህ ገፍቶ በማምጣት ያልተደረ እንደተደረገና ያልተባለ እንደተደረገ እንደተባለ የሚወሰደው ተገቢ አይደለም። በመሰረቱ ጥሩ አይደለም፣ ፖለቲካልም አይደለም። ፖርዛት ማሰር ይሄ ፖለቲካል አይደለም። ይሄ ሌላ ሌላ ስም የሚሰጠው ካልሆነ በቀር ፖለቲካል አይደለም። ከአማራ ክልል የተንቀሳቀሰ የታጠቀ ኃይል የለም፣ አልገባም፣ እንዲገባም አንፈልግም። በመሰረቱ ይሄ ችግር እንዲፈታ ቀዳሚ ሚናውን መውሰድ ያለበት የኦሮሞ ክልል መንግስት እንደሆነ የኦሮሞ ሊቅ እንደሆነ ነው ምናምን ነው የፌዴራል መንግስቱ ቀዳሚ መፍትሄውን መውለድ እንዳለበት ነው የምናምነው። የአማራ ክልል ታጣቂዎች ወደ ኦሮሚያ ክልል ገብተዋል በሚል የሚቀርበውን ውንጀላ በተመለከተ ከመንግስት አካል እስካሁን የተሰጠ ምላሽ የለም። ከመንግስት ኮሚኒኬሽን አገልግሎት ምላሽ ለማግኘት በተደጋጋሚ ያደረግነው ጥረትም አልተሳካም። አብን ሰሞኑን የተፈጸሙትን ጨምሮ ባለፉት አራት ዓመታት በኦሮሚያ ክልል ተፈጽመዋል ያላቸውን የዘር ማጽዳት ወንጀሎች የሚመረምር ልዩ አቃቤ ሕግ እንዲቋቋም ይህ ኢሰብአዊ የወንጀል ድርጊትም የዘር ማጽዳት በሚል ስያሜ እንዲጠራ እንዲሁም ብሔራዊ የ የሀዘን ቀን እንዲታወጅም ጠይቋል በምዕራብ ወለጋ ና በቄሌም ወለጋ ሰሞኑን በተከታታይ በተፈጸሙ ጥቃቶች በመቶዎች የሚቆጠሩ ንጹሀን ዜጎች መጨፍጨፋቸውን የአካባቢው ነዋሪዎች እንዲሁም መንግስት የገለጸ ቢሆንም እስካሁን የሟቾችን ትክክለኛ መጠን በተመለከተ በመንግስትም ይሁን በሰብአዊ ድርጅቶች በኩል የወጣ ይፋዊ ቁጥር የለም ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ተሽ ወደሆነ ወደ ተከታይ ዘገባ እንውሰዳችሁ። የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ውስጥ እየተባባሰ መጥቷል ያለው ግጭት በአፋጣኝ መፍትሄ እንዲሰጠው ጠይቋል። በክልል ውስጥ ያለው ችግር በሰላማዊ መንገድ እንዲፈታም ጠይቋል። ድርድር ዋነኛ መፍትሄ ነው ሲልም አሳስቧል። የአማራ ብሔራዊ ንቅናቄ አብንም በበኩሉ የኦሮሞ ሕዝብ በኦሮሚያ ክልል ውስጥ በአማራ ብሔር ተወላጆች ላይ የሚፈጸመውን ጭፍጨፋ መቃወም እንደሚገባው አሳስበዋል። የዚህን ዘገባ ዝርዝር ያሰናዳው ናኮር መልካ ነው እንደሚከተለው ያቀርበዋል። የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ውስጥ እየተባባሰ መጥቷል ያለውን ግጭት በተመለከተ ከትናንት በስቲያ ሐምሌ 25 2014 ዓ ም ባወጣው መግለጫ እየተባባሰ የመጣው ግጭት ጥበብ በተሞላበት መልኩ መፍትሄ ማግኘት አለበት ብሏል። የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚገመችው መግለጫው በምን ምክንያት እንደወጣ ሲያብራሩ ዋንት ኦሮሚያ ኬሰፍቲ ታአጅሩ ወራነት ዴማጅራ ወራን ዴማጅሩ ኩንሞ ወጎታ በኦሮሚያ ውስጥ ጦርነት እየተካሄደ ሲሆን አሁንም እልባት አላገኘም። አሁን እየተደረገ ያለውን ጦርነት ለየት የሚያደርገው የሀገሪቱ ህገመንግስት ከሚፈቅደው ውጭ ከጎረቤት ክልሎችም ወደ ኦሮሚያ ኃይሎች እየተጋበዙ ነው። የኦሮሚያ እና አማራ ክልሎች መንግስታት ርዕሳ መስተዳድሮች ሽምቅ ተዋጊዎችን ኦነግ ሸኔን ከኦሮሚያ ማስወገድ የሚል የጋራ መግለጫ አውጥተዋል፣ ያለው የኦነግ መግለጫ፣ ይህ ደግሞ ቅሬታ እንደፈጠረባቸው አያይዘው አስፈረዋል። ኦነግ ከታጠቀው ቡድን ጋራ ምንም ግንኙነት እንደሌለው ከዚህ ቀደም ማስታወቁን አስታውሰን፣ አሁን ደግሞ ታጣቂው ቡድን በተለያዩ የሰብአዊ መብቶች ጥሰቶች እየተወቀሰ ከመሆኑ ጋር ተያይዞ ከኦሮሚያ ክልል ይውጣ መባሉ ለምን ቅሬታ ፈጠረባችሁ? በሚል ለተጠየቁት አቶ ለሚ ሎሊ ከን የሚገገፈሙ ናነ ኦሮሚያ ሎሊ ኩኒስ ከን የሚገገፈሙን ድሬ ጦርነቱ የሚካሄደው በኦሮሚያ መሬት ላይ በመሆኑ የኦሮሚያ ሕዝብ በጦርነቱ የሚገደል የሚፈናቀልና ቤት ንብረታቸውን የሚያጡበት በመሆኑ የኦሮሚያ ሕዝብ ጉዳይ በአጠቃላይ የአገሪቱ ጉዳይ የኦሮሞ ነጻነት ግንባርን ይመለከታል። እናም በጦርነት የሚፈታ ችግር አላየንም። አቶ ለሚያያይዘው ግጭቱን ለማስቆም መንግስት ከታጣቂዎቹ ጋር በድርድር እንዲፈታ ጠይቀዋል። ረኮን ረኮ ሲያሳ መሌ ረኮ አፋን ቀወ ምት ችግሩን የፖለቲካ ድርድር ነው የሚፈታው። ሁሉም አካላት ለመፍትሄው መደራደር አለባቸው። እስካሁን የደረሰው ጥፋትም በገለልተኛ አካል መጣራት አለበት። በሌላ በኩል ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ መንግስት ባለስልጣናት በተለያየ ጊዜ በሚያወጡት መግለጫዎች የታጠቀው ቡድን በሰላማዊ ዜጎች ላይ ከፍተኛ ጥቃት እያደረሰ መሆኑን በመግለጽ እርምጃ እየወሰዱ መሆኑን ሲናገሩ ይሰማል። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ቄለም ወለጋ ዞን ውስጥ የሚገኙ ዜጎች ጭፍጨፋ ተፈጽሞባቸዋል ሲሉ ባወጡት መግለጫ ለግድያው ሸኔን ተጠያቂ አድርገዋል። ሰኞ ከአዲስ አበባ አራት መቶ ኪሎ ሜትር ላይ በምትገኘው ቄሌ ሞለጋ ዞን በሚገኙ ሁለት መንደሮች ውስጥ ጥቃት መፈጸሙን በመንግስት የተቋቋመው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ አክሎም ተደጋጋሚ ጥቃት በተፈጸመበት የኦሮሚያ ክልል መንግስት ተጨማሪ ኃይል እንዲልክ ጠይቋል። ኦነግ ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት ንብረት የሆኑት የጦር ተሽከርካሪዎች፣ ግዙፍ የጦር መሳሪያና ሰራዊቶችን ጭነው ከአማራ ክልል በተለያዩ አቅጣጫ ወደ ኦሮሚያ ገብተዋል ሲል ወንጅሏል። በዚህ ዙሪያ ከኦሮሚያ ክልል ፖሊስ ኮሚሽነር አራርሳ መርዳሳ ከኦሮሚያ የኦሮሚያ ጸጥታና አስተዳደር ምክትል ኃላፊ ኮሎኔል አበበ ገረሱ እንዲሁም ከኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ፣ ከአማራ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ግዛቸው ሙሉነህ እንዲሁም ከፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ እንዲሁም ከምክትሎቻቸው ከሰኞ ጀምሮ በስልክ ምላሽ ለማግኘት ያደረግነው ጥረት ሳይሳካልን ቀርቷል። አቶ ለሚገመቹ በአማራ ክልል መደበኛ እና መደበኛ ያልሆኑ ኃይሎችም ወደ ኦሮሚያ ተጋብዘዋል። ይህም ስለመሆኑ በየስፍራው ካሉ አደረጃጀቶቻችን ለማወቅ ችለናል ሲሉ ብራርተዋል ጣሌ አማራ አርማን ዱራ ከም ፋኖ ጀጠመኒ ሶቹዋ ቱረን ምልሻ አማራ ኡምና አዳ አማራ ፋኖ ተብለው የሚንቀሳቀሱ የአማራ ጽንፈኞች የአማራ ሚሊሻዎችና የአማራ ልዩ ኃይል አባላት በኪረሙና ሆሮ ሌሎችም ቦታዎች ገብተው በህዝብ ላይ ጉዳት ሲያደርሱ ነበር። አሁንም ሌላ ጉዳት ለማድረስ በመንግስት መገናኛ ብዙሀን ጦርነት አውጀዋል። በህገ መንግስቱ ላይ እንደሰፈረው ክልሎች የራሳቸውን ሰላም ማስከበር እየቻሉ ከጎረቤት ሁላ እየተጋበዙ ነው። ከአማራ ክልል ኃይል እየገባ ስለመሆኑ ደግሞ ያወቅ ነው ህዝቡ ውስጥ ካሉ የኦነግ አደረጃጀት አባላት እንዲሁም ከህዝቡ ነው። መቼና የት ነው የተጋበዙት? እንዲሁም ማን ነው የጋበዛቸው ብለን ለጠየቅናቸውም አቶ ለሚ መልሰዋል። ስትለስትለስት የትኛውን ኃይል ቤት አሰማራ አለው የሚለውን መንግስትን ነው መጠየቅ ያለባቸው። በዚህ ዙሪያ ኢመደበኛ ሆነው በአማራ ክልል ውስጥ እንደሚንቀሳቀሱ ከሚነገርላቸው ፋኖ የተባሉ የአማራ ወጣት ቡድንም ሆነ ሚሊሻዎችና ልዩ ኃይሎችን ወደ ኦሮሚያ ክልል መግባት በተመለከተ ኦነግ ለሚያቀርበው ክስ ከአማራ ክልል መንግስት ኮሚኒኬሽን በኩል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ኦነግ የአማራ ክልል ኃይሎች ወደ ኦሮሚያ ገብተዋል በማለት ላቀረበው እንጀላ የአማራ ብሔራዊ ንቅናቄ አበል ሊቀመንበር ዶክተር በለጠ ሞላ ተከታዩን ምላሽ ሰጥተዋል። በኦሮሞ የፖለቲካ አሰላለፎች መካከል ያለን የፖለቲካ ሽኩቻ ወደዚህ ገፍቶ በማምጣት ያልተደረገና ያልተባለ እንደተደረገ እንደተባለ የሚወሰደው ተገቢ አይደለም። በመሰረቱ ጥሩ አይደለም፣ ፖለቲካልም አይደለም። ፖርዛት ማር ይሄ ፖለቲካል አይደለም። ይሄ ሌላ ሌላ ስም የሚሰጠው ካልሆነ በቀር ፖለቲካል አይደለም። ከአማራ ክልል የተንቀሳቀሰ የታጠቀ ኃይል የለም፣ አልገባም፣ እንዲገባም አንፈልግም። በመሰረቱ ይሄ ችግር እንዲፈታ ቀዳሚ ሚናውን መውሰድ ያለበት የኦሮሞ ክልል መንግስት እንደሆነ የኦሮሞ ልሂቅ እንደሆነ ነው ምናምን ነው የፌዴራል መንግስቱ ቀዳሚ መፍትሄውን መውለድ እንዳለበት ነው ምናምን ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ትናንት ከቪኦኤ ጋር ባደረጉት ቃለ ምልልስ ተጨማሪ የመንግስት ጸጥታ ኃይሎች በርካታ ሰዎች የሚገደሉባቸው አካባቢዎች ውስጥ እንዲገቡ ጥሪ በማቅረብ ዙሪያ በአካባቢዎቹ የጸጥታ ኃይሎች መጠናከር የለበትም ተብሎ በአንዳንድ የፖለቲካ ድርጅቶች ለሚነሳው ቅሬታ አስተያየት ሰጥተዋል። እንደሚታወቀው ይህ አካባቢ በተደጋጋሚ በሲቪል ሰዎች ላይ ከባድ ጥቃት የደረሰበት አካባቢ ነው የታጠቀው ቡድንም ደግሞ አንዴ ሳይሆን በተደጋጋሚ በሲቪል ሰዎች ላይ አሰቃቂ ጥቃት የፈጸመ ስለሆነ እዛ አካባቢ የመንግስት የጸጥታ ኃይሎች ሊጠናከሩ አይገባም የሚለው ተቃውሞ ወይም አስተያየት ፈጽሞ ምክንያታዊ አይደለም። በጣም በሚፈለገው እና በሚጠበቀው መጠን የተጠናከረ የመንግስት የፌዴራልም ሆነ የክልል የሁለቱም የተቀናጀ የጸጥታ ጥበቃ መጠናከር መቻል አለበት። ስለዚህ ይህንን የሚቃወም አስተያየት ፈጽሞ ምክንያታዊ ነው ብዬ አላምንም። የአብኑ ሊቀመንበር ዶክተር በለጠ የኦሮሞ ህዝብ በኦሮሚያ ክልል ውስጥ በአማራ ብሔር ተወላጆች ላይ የሚደርሰውን ጭፍጨፋ መቃወም አለበት ሲሉ ተናግረዋል። ኦሮሚያ ውስጥ አማራው በዚህ ደረጃ በጋድ በግልጽ ጭፍጨፋ ይፈጸምበታል። የኦሮሞ ተወላጅም በዛ አካባቢ በተለያየ አካባቢ ያለውም ሰላም አግኝቶ የሚያድር እንዳልሆነ እናቃለን በየደረጃዎች የችግር ሰለባ ነው። ሁላችንም የችግር ሰለባ ነው። በዚህ ልክ ማየት መቻል አለብን። በዚህ ልክ አይተን ከመጣን ነው የጋራ ሀገራችን ማሻገር የምንችለው የተሻለ ሀገር መፍጠር የምንችለው ከዛ በመለስ ግን አንዱን እየኮነን አማራ እንደዚህ ነው ያልተባለው እንደተባለ የተደረገ የሚወሰደው በአንዳንድ የኦሮሞ ልሂቃኖች ኃላፊነት በጎደላቸው የኦሮሞ ልሂቃኖች የሚሰጠው ብይን አይጠቅምም፣ ለኦሮሞም አይጠቅምም። በመሰረቱ ለኦሮሞ ዘላቂ ጥቅም አጋዥ ሊሆን የሚችለው በክልል ውስጥ በኦሮሞ ስም የሚፈጸመውን ዘግናኝ ጭፍጨፋ በግልጽ ድፍረት ይዞ መቃወም መቻል እና ይሄ ለሕዝባችን ክብር የማይመጥን ስለሆነ ግንባር ቀደም እንታገለዋለን የሚል ግልጽ አቋም ይዞ መንቀሳቀስ ከቻለ ብቻ ነው። ከፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ እንዲሁም ከሚኒስትር ዴቶቻቸው አቶ ከበደ ደሲሳ እና ወይዘሮ ሰላማዊት ካሳ በስልክ ምላሽ ለማግኘት ያደረግነው ጥረት አልተሳካም። መንግስት ከሁለት ሳምንት በፊት በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ውስጥ ብሔርን መሰረት ያደረገ አማርኛ ተናጋሪ የሆኑ 338 ሰዎች በታጣቂዎች መገደላቸውን መግለጹን ተከትሎ የአማራና ኦሮሚያ ክልል ርዕሳነ መስተዳድሮች ጭፍጨፋውን አካሂደዋል ያሉት ሸኔ ብለው የሚጠሩት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸማ ቡንን በጋራ ለመከላከል በጋራ እንደሚሰሩ ማብራሪያ ሰጥተው ነበር። ሸማቂ ቡድኑ ድርጊቱን አልፈጸምኩም ሲል መግለጹ ይታወሳል። በምዕራብ ኦሮሚያ ጊምቢ ወረዳ ቶሌ ቀበሌ ላይ በተፈጸመው ማንነትን መሰረት ያደረገ ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን ከጥቃቱ የተረፉ የአካባቢ ነዋሪዎች ገልጸዋል። የሟቾችን ቁጥርና አጠቃላይ ጉዳቱን በተመለከተ የኢትዮጵያ መንግስት እንዲሁም ኢሰመኮ ገና ማጣራት ላይ መሆናቸውን ገልጸዋል። ዩናይትድ ስቴትስ እና የተባበሩት መንግስታትን ጨምሮ የተለያዩ ሀገራትና ተቋማትም ጥቃቱን ያወገዙ ሲሆን ተመድ ድርጊቱ በገለልተኛ አካል እንዲጣራ መጠየቁ ይታወሳል። ለአሜሪካ ድምጽ ናኮር መልካ ከአምቦ። በተያያዘ ዜና የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት ማለት ነው፣ በነገ ዕለት ጠቅላይ ሚኒስትር አብይ አህመድ በተገኙበት በኢትዮጵያ ወቅታዊ ጉዳይ ላይ ውይይት እንደሚያደርግ አስታውቋል። ጠቅላይ ሚኒስትሩ በተለይ ከምዕራብ ወለጋው የ ቶሌ ወረዳ ግድያና ጭፍጨፋ በማለት ከገለጹት ከዚህ ሳምንቱ የቄለም ወለጋ ግድያ በኋላ በፓርላማ ሲገኙ ይህ የመጀመሪያው ይሆናል ማለት ነው። እኛም በነገው ዕለት ይህንን ተከታትለን ዘገባ እናስደምጣችኋለን። በ2015 ረቂቅ በጀት ላይም በመወያየትም እንደሚያጸድቅ ይጠበቃል። ወደ ተከታዩ ዘገባችን እንውሰዳችሁ። ወደ ደቡብ ክልል ነው የምናልፈው። ታጣቂዎች አማሮ ውስጥ ሶስት ሰው ገደሉ። ታጣቂዎች በደቡብ ክልል አማሮ ልዩ ወረዳ ዳኖ ቀበሌ አደረሱት በተባለ ጥቃት ሶስት አርሶ አደሮች መገደላቸውን የቀበሌው ነዋሪዎችና ቤተሰቦቻቸው ለአሜሪካ ድምጽ ገልጸዋል። ነዋሪዎቹ ቁጥራቸው ያልተገለጸ ከብቶችን መዝረፋቸውንም ነዋሪዎቹ ተናግረዋል። ነዋሪዎቹ በግድያውና በዘረፋው የከሰሱት ሸኔ ያሉትና የኦሮሞ ነጻነት ጦር መሆኑን የሚናገረውን ቡድን ሲሆን ለዚህ ውንጀላ የቡድኑ ምላሽ አካተናል። ይሁን እንጂ ታጣቂዎቻቸውም በሲቪሎች ላይ ጥቃት እንደማያደርሱ መሪዎቹ በተደጋጋሚ እየተናገሩ ነው። የወረዳው ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ብሩክ አየለ ለአሜሪካ ድምጽ በሰጡት ቃል ሶስቱ አርሶ አደሮች መገደላቸውን አረጋግጠው ሁለት መቁሰላቸውንና የአስራ ሁለት አባወራዎች ከብት መዘረፉንም ገልጸዋል። የሀዋሳው ዘጋቢያችን ዮናታን ዘብድዮስ ነው ዘገባውን ያጠናቀረው፣ እንደሚከተለው ይቀርባል። የአራት ልጆች አባት የሆነ የአክስታቸው ልጅ እንደተገደለባቸው አቶ ወረደ ሆሳይ በስልክ ነግረውኛል። ላይ ያለው ጥቃት ይስተኛ ዓመቱን የያዘ ጥቃት ነው። ዛሬ ላይ ሶስት ከብቶቻቸውን ሲጠብቁ የነበሩ አርብቶ አደሮች ናቸው የወደቁ። በጣም በሚገርመኝ ነገር አንዱ አሁን ትግሬ ቦንቶ የሚባለው የአክስት ልጅ በተወሰነ ሰዓት በፊት አናግረው አግኝቼው ነበር። ከብቶችን ትቼ ነው የመጣሁት እያለ ነው ሮጦ የገባውና ሰላሳ ደቂቃ ሳይቆይ ነው ሶስቱም የወደቁት በጣም እጅግ በጣም በሚያሳዝን ሁኔታ ማለት ከብቶቻቸውን እየጠበቁ ሳሉ ተገደሉ የተባሉት አቶ ትግሬ ቦንሶ፣ አቶ ብርሃኑ ዋደዮና አቶ ፉትኖ ጩጃ የሚባሉ አርሶ አደሮች መሆናቸውን የአይንማኝ መሆናቸውን የገለጡት ያዕቆብ ዘካሪያስ ይባላሉ ያሉኝ የቀበሌው ነዋሪ ተናግሯል። በቦታው ነበርኩ እንግዲህ ከብት ስናግድ ነበር። እዚህም ማሳችን ላይ ነው። በቃ ማሳችን አካባቢ ከብት ስናግድ ነበር። በቃ የጉጂ ሰዎች ማዕት ነው በቃ ይህን ያህል ነው። ቁጥራቸው የማንለው ከሰባስበው ጎረፉብን። ያ የሮጥንም ሮጥን፣ አመለጥን። ብዙ ከብትም ዘረፉ፣ ያው ያ የደቀሙትን ገደሉ። ዛሬ አካባቢያቸው መረጋጋቱንም አቶ ያዕቆብ አክሎ ገልጿል። ከትናንትና ያው ማምሻው ከዘጠና በላይ ዘጠና አምስት ምናምን ከፍት እንደሄደ ነው ያረጋገጥ ነው። ወጣት ትልቅ ትንሽ ሳይል በቃ ሁሉም ነው ተሰልፈው የመጡት። አው ቅብራው አንድ ላይ ነው የተፈጸመው። አሁን ገና አላለቀም፣ ያው ቅብር ላይ ነው። ካለፉት ስድስት ዓመታት ወዲህ ይፈጸማል ከሚሉት ጥቃት የተነሳም ህዝቡ በስጋት እንደሚኖር አቶ ያዕቆብ ተናግሯል። አስክሬን አንስተው ሀዘን መቀመጣቸውን የጠቀሙት አቶ ወረደም አድራጎቱን ወይም ወንጀሉን ፈጽመዋል ስለሚሏቸው ሰዎችም ተናግሯል። እንግዲህ አሁን ይህን ጥቃት የፈጸሙት በቁጥር በጣም በርካታ የሆኑ ታጣቂዎች ናቸው። አካባቢው በተለይ ምዕራብ ጉጂ ጋላና ወረዳ ላይ የመንግስት ስርዓት ፈርሷል። የሀላፍነት የሚወስድም ይህን ጉዳይ ሪፖርት የሚያደርግለትም ምንም አይነት አካል የለም። ስለዚህ ያለ ዋስትና ነው እየኖርን ያለ ነው እና ተኩሱ አሁን ባለው ሁኔታ ቆሟል። የእኛ አርሶአደሮች አስከሬን አንስተዋል፣ ሶስቱን አስከሬን። ሰው ግን እየሸሸ ነው። ከአካባቢው ለምን የመጣው ኃይል አሁን ይህን ጥቃት እየፈጸመ ያለው ከአርሶአደሩ አቅም በላይ የሆነ ኃይል ነው። አርሶአደሩ የሚቋቋመው አይደለም። በታጣቂዎቹ ተከፈተባቸው ባሉት ድንገተኛ ተኩስ ሁለት ሰዎች ከባድ ጉዳት ደረሰባቸው ሲሆን አንደኛው ከፍ ላለ ሕክምና ወደ አርባ ምንጭ ሆስፒታል የተላከ ሲሆን ሌላው ቁስለኛ ደግሞ በኬሌ ከተማ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ የተደረገላቸው መሆኑን የሆስፒታሉ ስራ አስኪያጅ አቶ ሚንተስኖት ዮሐንስ ለአሜሪካ ድምፅ አረጋግጧል። የልዩ ወረዳው የሰላምና ጸጥታ ጽፈት ቤት ኃላፊ አቶ ብሩክ አየለም ጥቃቶቹ የተባባሱ መምጣታቸውን ገልጿል። የክልልና የፌዴራል መንግስት ባለሥልጣናት በታጠቁ ቡድኖች ላይ እርምጃ እየወሰድን ነው ሲሉ በየጊዜው በሚሰጡት መግለጫ ቢገልጡም በወረዳው ህዝብ ላይ የሚደርሰው ኢሰብአዊ ጥቃትና ጉዳት ቀጥሏል ሲሉ ነው በስልክ ለቪዮ ያስታወቁት። አላማቸው ያው ከብት መዝረፍ፣ ሰው መግደል፣ መሳሪያ መዝረፍ ስለሆነ እነዛ ሰዎች አሳቸው ጠብቀው አርሶ አደር ላይ ገሎ መሳሪያ ይወስዳሉ። ሁለቱ መሳሪያ ወዛል። ሶስት ሰው ሞቷል። ሁለት ሰው ቆስሏል። ከሁለት ሰዎች ላይ የጦር መሳሪያ ተውሶባቸዋል፣ ተዘርፏል ማለት በቁጥር አስራ ሁለት የሚሆኑ አርሶአደሮች ከብቶቻቸው አርሶአደሩ በራሱ ማሳ ባለበት ከብት የሚያግድበት መስሎ ነው ጥቃት የፈጸመ ያለው እና ከጊዜ ወደ ጊዜ ነገሩ እንዲ እየቀጠለ የሚሄዱ ላይ ከፍተኛ ስጋት እያሳደረ ያለው ስጋት ብቻም ሳይሆን በጎረ በጣም ከፍተኛ ጫና እየተደረገበት የሞተ የማሰው እየሞታ ነው እያለቀ ያለው የሚል ነገር ያው አሁን ያለው ነገር ዜ ያለው በተደጋጋሚ ሲፈጸሙ የሚስተዋሉትን ጥቃቶች የሁለቱ ክልሎች መንግሥታት ስለምን ማስቆም ተሳናቸው ተብሎ የተጠየቁት የደቡብ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አላማዮ ባውዲም ተከታዩን መልሷል። በጣም የፈታተነን ያለው በክልላችን ኩታገጠም አካባቢዎች ላይ የሸናይ እንቅስቃሴ ትላልቅ ጥቃቶችን ያደርሳል። በክልላችን ሰርጎ በመግባት ለግለሰቦች አሳይመንት ይሰጣል። ኩታ ገጠም ቀበሌያት ላይ ዜጎችን ይጨፈጭፋል፣ ዜጎችን ይገላል፣ ንጹሐን ዜጎችን ህይወት ያሳጣል፣ ንብረትም ይዘርፋል። ይሄ በጣም አሳዛኝ በሆነ መንገድ በጌዲዮ ዞን፣ በአማሮ ልዩ ወረዳ፣ በቡርጅ ልዩ ወረዳ ቀጠናዎች ላይ በጣም አሳቃቂ የሆኑ ድርጊቶችን ይፈጽማል። በቅርቡ ይህን ሁኔታ በሚመለከት እነዚህ አካባቢዎች ላይ ለአንድና ለመጨረሻ ሁለቱ ክልሎች ተቀናጅተው በጋራ ሆነው ከዚህ አጥፊ ኃይል ህዝቡን መታደግ አለበት የሚል አቋም ተወስዶ እየተሰራ ነው ያለው። ዩናይትድ ስቴትስ የሚገኙት የኦሮሞ ነጻነት ጦር ወይም ሰራውት ቃል አቀባይ መሆናቸውን የሚናገሩት አቶ ኦዳ ተርቢ፣ ስለዚህ የአማሮ ልዩ ወረዳ የዳኖ ቀበሌ ግድያና ዘረፋ ማምሻውን ለኦሮሞኛ ዝግጅት ክፍላችን ባልደረባ ኔሞ ዳንዲ በሰጡት ቃል ውንጀላውን አስተባብሏል። በአሁኑ ጊዜ የአብይ ስርዓት ድክመቱን ለመሸፈን ወደ ኦሮሞ ነፃነት ሰራዊት እጁን መቀሰር ባሉ አድርጓል። ንፁዓን ዜጎችን በዚህ የፖለቲካ ጫዋታ ውስጥ እንዲሳተፉ በካድሬዎች ይገደዳሉ። ከብቶችን መስረቅና አርሶ አደሮችን መግደል የወንጀለኞች ነው እንጂ የኦሮሞ ነፃነት ሰራዊት እንዲህ አይነት ድርጊት አይፈጽምም። እኛ እንዲህ አይነት ነገር ውስጥ የለንም። እዛ አካባቢ ያሉ አካላት ወንጀለኞችንና የሰላም አለመኖርን ተገን አድርገው ህዝብ ላይ ጥቃት በፈጸሙ ላይ መንግስት እርምጃ መውሰድ ማረጋጋት አቅቶት የኦሮሞ ነጻነት ሰራዊት ራሱን እያጠናከረ በመጣበት ወቅት እናዳክመዋለን ብለው ስላሰቡ ነው ወደ እኛ ጣታቸውን የቀሰሩት እንጂ ሰራዊቱ ድርጊቱን ፈጽሟል ማለት ከእውነት የራቀ ነው። ቡድኑ እያደረሰ ነው ያሉት ጥቃት መስፋፋቱንና በኦሮሚያ ክልል ገራና ወረዳ ጨምሮም በአካባቢ ያሉ ብዙ ቀበሌዎች በቡድኑ ቁጥጥር ስር ከዋሉ መሰንበቱን የገራና ወረዳ ባለስልጣናትና ነዋሪዎች ለቪኦኤ ገልጠው በቅርቡ መዘገባችን ይታውሳል። ለአሜሪካ ድምፅ ራዲዮም ዮናታን ዘፍዲዮስ ሐዋሳም ዘጋቢዎቻችንን ላደረሱን ዘገባ እናመሰግናለን። እያደመጣችሁ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን የእረቡ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። እስቲ አድማጮች፣ አሁን ደግሞ ወደ ሁለተኛው አጋማሽ ይዘናቸው ከነበሩ ቅንብሮች የተወሰኑትን እናስደምጣችኋለን። በቅድሚያ ኢትዮጵያውያን በአሜሪካ በዩናይትድ ስቴትስና በተለያዩ አካባቢዎች የሚገኙ የድሬዳዋ ወዳጆችና የድሬዳዋ ልጆች ዓለም አቀፍ ማህበር በተለያዩ አካባቢዎች የገቢ ማሰባሰቢያዎችን እያደረጉ ድሬዳዋ ለሚገኙ በኑሯቸው አነስተኛ ደረጃ ለሚገኙ ቤተሰቦች የተለያዩ እርዳታዎችን ይለግሳሉ። ሰሞኑን ደግሞ እዚህ በዋሽንግተን ዲሲ እና ሜሪላንድ ወይም ደግሞ በሜሪላንድ በሚገኘው ዩኒቨርሲቲ ውስጥ እየተካሄደ ያለውን የኢትዮጵያ የስፖርት ፌስቲቫልን ተከትሎ ከተለያዩ አካባቢዎች መጥተው የገቢ ማሰባሰቢያ ዝግጅቶችን አሰናድተው በድሬዳዋ የሚገኙ ማህበረሰቦችን ለማገዝ እየተንቀሳቀሱ ይገኛሉ። ሀብታሙ ስዩም ከዚህ ከዋሽንግተን ዲሲ አዲስ ቸኮል ደግሞ ከድሬዳዋ በጋራ በመሆን ያሰናዱት ዘገባ አለ። ሀብታሙ ስዩም እንደሚከተለው ያቀርበዋል። አድማስ ተሻግረው ኑሮአቸውን በተለያዩ የዓለም ጥጎች ያደረጉ የምስራቅ ኢትዮጵያዊቷ ከተማ ድሬዳዋ ልጆችና ወዳጆች ከአምስት ዓመታት በፊት አንድ ማኅበር አቋቁመዋል። መጠሪያው የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማኅበር ይሰኛል። የማኅበሩ የቦርድ አስፈጻሚ ኮሚቴ አባልና የሕዝብ ግንኙነት ኃላፊ አቶ ሙሉጌታ ብርሃኑ ማኅበሩን ለማቋቋም ያበቁ ምክንያቶችን እንዲያስታውሳሉ እንግዲህ ድሬዷን አብዛኛው የኢትዮጵያ ህዝብም እንደሚያውቀው በብዙ መልኩ የተለየች እና ብዙ ጥሩ ሴቶች ያሏት ከተማ ነች። በዛ መልኩ የምትታወቅም ከተማ ነች። ከጥቂት ዓመታት ወዲህ ግን በተለያየ ምክንያት ኢኮኖሚያዊ እና ማህበራዊ ችግሮች በጣም በሰፊው ያለባት ከተማ ሆናለች። ለመመስረቱ ለዚህ ማህበር መመስረት ምክንያቱም እና ዋናው ነገር እሱ ነው ድሬዷ መልካም እሴቶችን በተለይ የአብሮነት እሴቶችን ተከባብሮ ተቻችሎ የመኖር እሴቶችን ድሬዳዋ ውስጥ ጸንቶ መኖር እንዲችል ከትሎች እንዲተላለፍ ለማድረግ እንዲሁም ደግሞ ይሄው እሴት ወደ ሌሎች የሀገራችን ክፍሎች ሰብቶ ሌሎች የሀገራችን ክፍሎችን በዛ መልኩ መጠቀም የሚችሉበት እድል እንዲኖር ይሰራል። በውጭ ሀገራት በሚኖሩ የከተማዋ ተወላጆች ወዳጆችና ሰብዊ ሰብአዊ ድጋፍ በሚሹ የከተማዋ ነዋሪዎች መካከል ድልድይ ለመሆን ያለም የሚመስለው ተቋም በአጭር እድሜው ለብዙሀን ህይወት መቀናት የሚበጁ ድጋፎችን ማድረጉን የነገሩን ደግሞ የማህበሩ የድሬዳዋ ምክትል አስተባባሪ ናቸው። ስሜ አንተነ መኮንን እባላለሁ። የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር የድሬዳዋ ምክትል አስተባባሪ ነኝ። እየሰራ ያለ ነው። እስከ ዛሬ ድረስ የሰራቸው ስራዎች ለተማሪዎች ድጋፍ ማድረግ ነው። እነዚህም የተማሪዎች ድጋፍ የሚደረገው ከመጀመሪያው ከታች ተነስተን እስከሚለብሱት ልብስ ጀምሮ ድጋፍ ይደረጋል። ዩኒፎርም ማለት ነው። ስለዚህ አንድ ተማሪ ወደ ትምህርት ቤቱ ከመሄዱ በፊት ምን ያስፈልጉታል የሚሉትን ከትምህርት መርጃ መሳሪያዎች ደብተር፣ ስራስ፣ ብዕር፣ ላጲስ፣ መቅረጫ እና ደግሞ ለብሶት የሚሄደውን ዩኒፎርምና ቦርሳዎች እነዚህን ማህበሩ ድጋፍ ያደርጋል። ማህበሩን እነዚህን ነገሮች ድጋፍ ሲያደርግ የተማሪ የትምህርት እንቅስቃሴ በዛው መሰረት እየተከታተለ ድጋፍ ያደርጋል። አሁ እንግዲህ እዚህ ድሬዳዋ ላይ የምናስተምራቸው በተለያዩ ትምህርት ቤት ውስጥ የሚገኙ መቶ ተማሪዎች አሉን። ከዛ በተረፈ ደግሞ ሁለት የዩኒቨርሲቲ ተማሪዎች አሉን። ስለዚህ ሁለት ሁሉንም የምንከታተልባቸው የራሳችን የሆነ ሜትር አለን ማለት ነው። ሌላው ደግሞ ለአቅመ ደካሞች፣ አቅመ ደካሞች ወደ 200 የሚጠጉ አቅመ ደካሞችን በየአመቱ ድጋፍ ያደርጋል። ይህም በየአመቱ ድጋፍ የሚያደርገው ለፋሲካ እና ለረመዳን ጾም ወቅት ለጾም መፍቻ እንዲሆናቸው አቅመ ደካሞች ከየት የማያመጡ በመሆኑ ያንን ድጋፍ አድርጎ በዓሉን በደስታ እንዲያሳልፉ የሚያደርግበት ሁኔታ ላይ ነው ያለው። በተለይ ማህበሩ በትምህርት ዘርፍ የትምህርት ፍላጎት ኑሯቸው በቂ የትምህርት ቁሳቁስና ግብዓት ማነስ የፈተናቸውን ቤተሰቦች በመደገፍ ረገድ ያደረገውን እንቅስቃሴ በበጎ የሚያነሱ የከተማዋ ነዋሪዎችን አግኝተናል። ወይዘሮ ስመኝሽ ወጋየውእና ወይዘሮ ትዕግስት ስንቄ የማህበሩን አበርክቶት እንዲህ ይገልጹታል። የድሬዳዋ ልጆችና ወላጆች ማህበር ዓለም አቀፍ ማህበር እጅግ በጣም ነው፣ ከጎናችን ነው ያለው። ምክንያቱም በየአመቱ አምስተኛ አመቱ ነው መሰለኝ፣ ለእኛ ግን አሁን ሶስተኛ አመት ላይ ይደርሰናል። እጅግ በጣም ደፍተር ዩኒፎርም አናስብም። ደፍተር ሙሉ አመቱን ሙሉ ደፍተር አናስብም። በተለይ በዚህ አመት ስራ ማቁሜ እግሬን ተሰብሬ ወድቄ ለአንድ አመት ተኝቼ ነበረ። በጣም እጅግ ትልቅ ነገር አደረገልኝ። ምንም ሳላስብ ምንም ወጪ ሳላወጣ የድሬዳዋ እንትን ዓለም አቀፍ በጣም አስተዋጽኦ አድርጎልኛል። በቅድሚያ ሳላመሰግነው ማላልፈው ነገር የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር ያደረገልኝ ለሁለት አመት ነው። መጀመሪያ አሁን ሶስተኛ አመታችን ይዘናል። ዩኒፎርም፣ ደብተር እና እንደዚህ ቁሳቁሶች፣ እስክሪብቶ፣ ላጲስ፣ መቅረጫዎች ፖርሳም ጨምሮ አንድ ሺ ብር በእጃችን ነበር የሚሰጠን የባለፈው አመት ቡክ አድርጎልናል። አቶ ሞገስ ተስፋዬ በበኩላቸው አቅም ላነሳቸው የእድሜ ባለጸጋዎች የተደረገውን ድጋፍ እርባና ያወሳሉ። ህጻናቶችን ከማስተማር ባሻገር ጧሪ ቀባሪ የሌላቸውን አረጋውያንን በኢድ አልፈጠርና በፋሲካ በዓል ላይ ሁለት መቶ አረጋውያንን ሰሌክት እያደረገ በየቀበሌው እነሱን በገንዘብ በጥሬ ዕቃ እየረዳና በዓልን ሳይሰማቸው እንዲያሳልፉ በማድረግም ይታወቃል። ሌላው ደግሞ በጣም ዓለም በጨለመችበትና ኮቪድ በጣም አንገብጋቢ ሁኔታ ውስጥ የኮቪድ ጉዳይ በገባበት ወቅት ማህበሩ በማስተባበርና ከማህበሩ ውጪ የሆኑ ሰዎችን ሁሉ በመንገር ገንዘብ በማሰባሰብ የኮቪድ ማሽን ገዝቶ ለሬዲ አስተዳደር ጤና ቢሮ የኮቪድ ቴስት ማድረጊያ ማሽን አስረክቧል ይህ ማህበር። እና ወደፊትም ይህ ማህበር በጤናው ላይ ከፍተኛ ስራ ለማስራት ከተለያዩ የውጭ ሀገር ዶነሮች ጋር እየተነጋገረ ስራውን እየሰራ እቅድና ፕላን ይዞ እየተንቀሳቀሰ ያለ ማህበር ነው። በመላለም ከሚገኙ አባላቱና የዓላማ ተጋሪዎቹ ልገሳ ስራውን የሚያከናውነው የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማኅበር ዕድሜው ሲጨምር፣ አቅሙ ሲጠነክር፣ አስተዋጽኦንም ለማስፋት አቅዷል። ከትምህርትና ሰብአዊ ድጋፍ አበርክቶቱ በተጨማሪ የከተማዋን ዙሪያ ስነ ምህዳር በሚጠቅሙ ስራዎች ለመሳተፍ ፍላጎት እንዳለው ከማኅበሩ የሕዝብ ግንኙነት ኃላፊ አቶ ሙሉጌታ ብርሃኑ ሰምተናል። ድሬዳዋ እንግዲህ ብዙ ጊዜ የምትጠቃበት የጎርፍ አደጋ አለ። እስካሁን እስከ ቅርብ ጊዜ ድረስ እንግዲህ በጣም ከከፋው በአስራ ዘጠኝ ዘጠና ዘጠኝ ከነበረው በኢትዮጵያ አቆጣጠር ከነበረው ችግር ውጭ በየጊዜው ጎርፍ እየመጣ ነዋሪዎችን እየጎዳ ብዙ የሰው ህይወት እያጠፋ ይገኛል። በአካባቢ ጥበቃ ላይ መስራት እንፈልጋለን። እሱ አንዱ ከምንሰራቸው ዓላማዎች ውስጥ ነው። ከዛ ውጭ ድሬዳዋ ልክ እንደሌሎች የአገራችን የሀገራችን ክፍሎች ብዙ የሚታዩም የማይታዩም ቅርሶች አሏት። በጣም ትልልቅ የሚባሉ ለሀገራችን ትልቅ ፋይዳ ያላቸው ለምሳሌ ድሃርላ ጥንታዊ ከተማን የመሰለ የለጎዳ ዋሻ የመሰለ የተለያዩ ቅርሶች አሉ። እነሱ ቅርሶች በደንብ የሚተዋወቁ ለሀገራችንም ለከተማዋም ኢኮኖሚያዊም ማህበራዊ ፋይዳም እንዲኖራቸው ለማድረግ እዛ ላይ ባለሙያዎችን ይዘን የመስራት ፍላጎት አለ። ከዚህ በተጨማሪ የከተማዋን ፖለቲካዊ ችግሮች ለመቅረፍ ማህበሩ ሊኖረው የሚችለውን ተሳትፎ አቶ ሙሉጌታ አክለዋል። ድሬዳዋ ላይ ብዙ ብዙ ጊዜ በፖለቲካዊ ችግርም አለባት በተለይ ህዝቦቿ በእኩልነት በፍቅር የኖሩ በመቻቻል የኖሩ ህዝቦች ያሏት ግን በፖለቲካው ምክንያት ትንሽ ችግሮች አሉ። እንግዲህ እንዳንድ የሲቪክ ማህበር በዛ ዙሪያ ላይም እንቅስቃሴ በማድረግ ሰው ግንዛቤ እንድኖረው በማድረግ ከተማዋ ፍትህ የሰፈነባት ነዋሪዎቿ ከዚህ ቀደም እንዳለው ባህልና እሴት ተቻችሎ ተከባብሮ ያለመድሎ ያለ አድሎ መኖር የሚችልበትን ነገር ለመፍጠር እንቅስቃሴ ለማድረግ እሱም እቅዳችን ውስጥ ያለ ነው። ኦሬዲ በስፋት ለመስራት ከዚህ በኋላ በከተማው ውክልና እንዲኖረን ተወካዮች እንዲሆኑ እንዲኖሩና ጽህፈት ቤትም እንዲኖረን ሰዎችን አወዳድረን ቀጥረናል። የጽህፈት ቤት የማደራጀት ስራ እየተሰራ ነው ያለው። ማህበሩ እስካሁን ድረስ ከመቶ በላይ አባላት እንዳሉት የተነገረ ሲሆን አባላቱም በዋናነት በአራት አህጉራት ማለትም በሰሜን አሜሪካ፣ አውሮፓ፣ እስያና አውስትራሊያ እንደሚኖሩ የማህበሩ ገጽ ያሳያል። በሩ እዚህ ዋሽንግተን ዲሲ በስፖርት ፌስቲቫል አማካኝነት በነገው ምሽትም የተወላጆቹ ተሰባስበው የገቢ ማሰባሰቢያ ዝግጅት እንደሚያካሂዱ ገልጸውልናል። ወደ ተከታዩ ዘገባችን እንውሰዳችሁ። አሜሪካና ና ህዝቧ ነው ትውልድ ላቲን አሜሪካ ወጣቶች የኮቪድ አስራ ዘጠኝ ክትባት እንዲከተቡ ለማበረታታት የሚደረግ ጥረት በተመለከተ ከዴንቨር ከተማ ስቪትላና ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። በኮሎራዶዋ ዴንቨር ከተማ የህዝብ ማመላለሻ አውቶቡሶችና የአውቶቡስ ፌርማታዎች ላይ ከሚታዩት ማህበረሰቡ የኮቪድ ክትባት እንዲወስድ መቀስቀሻ መንገዶች መካከል ሞንሴራት ሜንዶዛ የተባለች የ16 ዓመት ታዳጊ ወጣት ሰአሊ ስዕሎች ይገኙበታል። ሞንሴራት እንዲህ ስትል ታስረዳለች። የእኔ ስዕል አበቪር ኮለቫኮና ይባላል። ሲተረጎም ረዥም እድሜ ለመኖር ይከተቡ ማለት ነው። መልእክቴን ለማስተላለፍ የሳልኩት ስዕል ነው። በሁለተኛው የዓለም ጦርነት ጊዜ ወንዶቹ ሲዘምቱ፣ ሴቶች ተቀጥረው ሥራ መስራት መጀመራቸውን የሚያሳየውን ዝነኛ የስዕል ፖስተር ይመስላል። ስዕሉን የሳልኩት በስዕል አማካኝነት ማህበረሰቤ ክትባቱን እንዲወስድ ሊያበረታታ ይችል ይሆናል ብዬ ነው። የኮሎራዶ ክፍለ ግዛት የጤና ባለስልጣናት እንደሚሉት በክፍለ ሀገሯ የሚኖሩት ትውልደ ላቲን አሜሪካ ማህበረሰቦች ውስጥ የኮቪድ-19 መከላከያ ክትባታቸውን የወሰዱት ቁጥር በጠቅላላው አርባ ከመቶም አይሞላም። ይህም ከሌሎች ማህበረሰቦች ጋር ሲነጻጸር በእጅጉ ያነሰ ነው። ይህም በመሆኑ ሰርቪሲዮስ ደላራዛ የተባለ ማህበረሰባዊ የጤናና የሰብአዊ አገልግሎት ስብስብ የክትባት መስጫ ክሊኒኮችን ለማስፋፋትና ወጣቶች እኩዮቻቸውን ተከተቡ እያሉ እንዲቀሰቅሱ ማሳተፍ ጀመረ። አሌሃንድራ ጊል ጎንዛሌስ ከዚህ ስብስብ አባላት መካከል አንዷ ስትሆን እንዲህ ስትል ታስረዳለች። ውድድሩን በማዘጋጀቱና አሸናፊውን በመምረጡ ሂደት በሙሉ ተሳትፈናል። ጥያቄ ካላችሁ ሰርቪስዮ ደ ላራዛን መጠየቅ ትችላላችሁ። በሂደቱ የሚያጋጥማችሁን ማናቸውንም ችግር ያቃልልላችኋል። እዚህ ድርጅት አባል ሌስሊ ጎንዛሌስ ከሚወዳደሩት ምስሎች መካከል አሸናፊው ምስል መልእክቱ የታሰበለትን ማህበረሰብ የሚያንጸባርቅ መሆን እንዳለበት ገልጻለች። በተለይ በትውልደ ላቲን አሜሪካውያን ዘንድ የማህበረሰብ ሚና ትልቅ ቦታ ይሰጠዋል። ይህን እናውቃለሁ። ሁልጊዜም አብረን የምንሰራው እንደ ቡድን ተሰባስበን መስራት እንወዳለን። ስለዚህ እውቅናም ሲመጣ የሚሰጠው ለአንድ ግለሰብ ሳይሆን ለሁሉም ነው። ግላዲስ አስፑሮ ሳላስ ደግሞ የሰርቪሲዮስ ደላራዛ ስብስብ የወጣቶች አማካሪ ነች። አንዱ የፈለግነው ነገር ስዕሎቹ ትውልደ ላቲን አሜሪካ ማህበረሰብን የሚወክሉ እንዲሆኑ ነው። ያን የፈለግንበት ምክንያትም በምናስተላልፈው መልእክት ኢላማ የምናደርገው ላቲኖዎችን በመሆኑ ነው። ሌላው ያተኮርንበት ነጥብ ደግሞ ስዕሎቹ በአቶ ውስጥ ጣቢያዎች በኩል የሚያልፉ ሰዎች አይን መሳብ የሚችሉ መሆናቸው ላይ ነበር። በሳለችው ስዕል በማሸነፏ የተሰጣትን አንድ ሺህ ዶላር ሽልማት ለስዕል ሙያዋና ማህበረሰቧን ለማገልገል ለምታደርጋቸው እንቅስቃሴዎች እንደምታውለው ታዳጊ ወጣቷ ሰዓሊ ሞንሴራት ሜንዶዛ እንዲህ ስትል ተናግራለች። የተከበራችሁ አድማጮች ሰአታችን ተጠናቀቀ። በነገው ምሽት በርከት ያሉ ቅንብሮችን ይዘን እንመለሳለን። ዛሬ ሰላም፣ ደህና እደሩ።